666 ምንድን ነው የሚለውን ጉዳይ ነው። ብዙዎች 666 ሲነሳ ይፈራሉ። ስለ 666 የተለያየ ጥያቄ ይፈጠርባቸዋል። እና ይህ በብዙዎች የሚፈራው ምንድን ነው? 666 ምንድን ነው? 666ን ለመጀመሪያ ጊዜ የምናገኘው በብሉይ ኪዳን መጽሐፍ ውስጥ ነው። አንደኛ ነገሥት ምዕራፍ 10 ቁጥር 14 እስከ 15 ስናነብ እንደዚህ ይላል። ግብርም የሚያስገብሩ ሰዎች ነጋዴዎችም